Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አካባቢው ኦሮሚያ ውስጥ ባሉት በተለያዩ ቦታዎች ናቸው። በአጠቃላይ ኦሮሚያ ውስጥ ነው ማለት ይቻላል። እንቅስቃሴው እንደዛ ነው ያለው። ከአካባቢ በሚደርሱ ኢንፎርሜሽን አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ፓርቲ ምክትል ሊቀመንበር ናቸው። በተለያዩ የኦሮሚያ ክልል ከተሞች የተጠራውን የአምስት ቀናት የሥራ ማቆም አድማ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በምሽቱ ዲሞክራሲ በተግባር በሁለተኛው አጋማሽ ይቀርባል። ሮም ውስጥ በጥገኝነት የሚኖሩ ከስምንት መቶ በላይ የሚሆኑ ኢትዮጵያውያን እና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በሀገሪቱ ፖሊሶች ተገደው እንዲወጡ ተደርጓል። ይህም በዘገባ ዝግጅታችን ተካቷል። ሳምንታዊው ቅንብሮች አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብ ለዕለቱ ከተሰናዱ ልዩ ልዩ ፕሮግራሞች ጋር በርከት ያሉ ዘገባዎችና ቅንብሮችን አክለው ይቀርባሉ። ጤናስጥልን እንደምናመሻችሁ ክብራትና ክቡራን አድማጮቻችን የዛሬ ነሐሴ 17 2009 ዓ ም አስተናጋጆች አሉላ ከበደና ቆንጂት ታየንን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ከርትስ ባይነም አብረናችሁ እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የሰዓቱ የዓለም ዜና በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ ዛሬ መጀመሩ ተገለጸ። በዚህም ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡ ተነግሯል። ከዜናው በኋላ በአብይ ርዕስ ዝርዝሩን እናቀርባለን። በተባበሩት መንግስታት በረሃማነት እንዳይስፋፋ የሚሰራ ቢሮ ከዓለም አቀፍ መጪው ጊዜ ከተባለ ምክር ቤት ጋር በመተባበር ደረቃማ አካባቢዎችም በልማት ህዝቧ ምግብ ማምረት እንዲችሉ ፖሊሲ ነድፋ ተግብራለች ሲል የኢትዮጵያውያን የትግራይ ክልል የወርቅ ሜዳሊያ መሸለሙ ተገለጸ። የትግራይ ክልል ለዚህ ሽልማት የበቃው ለፍጻሜ ዙር እጩዎች ሆነ የቀረቡትን ብራዚል፣ ቻይና፣ አውስትራሊያ፣ ዮርዳኖስና ኒጀርን በማሸነፍ ነው ተብለዋል። አካባቢውን ለልማት ለአመታት ትግራይ ውስጥ የተሰራው የአፈር ውሃ ጥበቃ ስራ በአሁኑ ጊዜ 1.2 ሚሊዮን ሄክታር መሬት በዛፍ መሸፈኑን የደረቅ ኩሬዎች ውሃ ማቆራቸው የአፈር መሸርሸር መቀነሱን ህዝቡ እህል አምርቶ ራሱን መቀለቡንና ገቢውን መጨመሩን ዓለም አቀፍ የመጪው ጊዜ ምክር ቤት የተባለው ቡድን ያወጣው ዘገባ ይዘረዝራል። በትግራይ ክልል እርሻ ቢሮ ኃላፊ ዶክተር አትንኩት መዝገቡ ስለ ሽልማቱ ተጠይቀው ሽልማቱ ተጨማሪ አቅም ይፈጥርናል ማለታቸውን ዘግቧል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የበጀት ቀውስ ቢመጣ የሚምጣ እንጂ ከሜክሲኮ ጋር በሚያዋስነው ድንበራችን ላይ በወሳኝነት አስፈላጊውን የሆነ አጥር እንደምገነባው ነው። በዘመቻዬ ወቅት የገባሁትን ቃል ለማክበርም ዝግጁ ነኝ ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አስታወቁ። የፌዴራል መንግስቱን መዝጋት ቢኖርብንም እንኳ አጥሩ ይገነባል ሲሉ ፕሬዝደንቱ ትናንት ማክሰኞ ማታ አሪዞና ፊኒክስ ከተማ ባካሄዱት የምረጡኝ ዘመቻ መሰል ህዝባዊ ስብሰባ ላይ ነው የተናገሩት። አስከትለው ባለፈው ህዳር ድምፁን የሰጠኝ መራጭ የኢሚግሬሽን ቁጥጥር መርጧል ብለዋል። ለአጥር መገንቢያው የሚያስፈልገው ወጪ ግን በዩናይትድ ስቴትስ ምክር ቤት ነው መፈቀድ የሚኖርበት። ምክር ቤቱ ደግሞ በመጪው ጥቅምት የሚጀምረውን የቀጣዩን 2018 ዓ ም የበጀት አመት የሚያስፈልገውን ወጪ ምደባ ገና አላጠናቀቀም። ዲሞክራት የምክር ቤቱ አባላት የአጥሩን መገንባት ሀሳብ ይቃወማሉ። በዚያም ምክንያት ፕሬዝደንቱ በትናንቱ ንግግራቸው እነዚህ አደናቃፊ ሁላ ብለዋቸዋል ዲሞክራቶቹን። ሚስተር ትራምፕ ፊኒክስ ከተማ ላይ ለደጋፊዎቻቸው ባደረጉት በትናንቱ ንግግራቸው በጋዜጠኞች ላይም በተደጋጋሚ የዘለፋ ማዕት አውርደዋል። ከሃዲዎች፣ መጥፎ ሰዎች፣ ሀገራችንን የማይወዱ ሲሉ ነቅፈዋል ጋዜጠኞችን። በቅርቡ ከቻርለትስቪል ቨርጂኒያ ሁከት ተከትሎ ኒዮናዚዎች፣ የነጭ የበላይነት አቀንቃኞችና ኩክለክስ ክላን የሚባለውን ቡድን በመንቀፍ የሰጧቸውን መግለጫዎች በትናንቱ ንግግራቸው የደገሙት ፕሬዚደንት ትረምፕ ሕይወት ለጠፋበት ሁከት ሁለቱም ወገኖች ተጠያቂ ናቸው ያሉትን ግን አልደገሙትም። ከፕሬዚደንቱ ጋር የተጋጩትና በትናንቱ ስብሰባ ያልተገኙትን ሁለቱን የአሪዞና ክፍለ ግዛት ሪፑብሊካን ሴኔተሮች ጃን መኬንን እና ጄፍ ፍሌክን ሚስተር ትረምፕ ስማቸውን ሳይጠሩ ነቅፈዋቸዋል። ሚስተር ትራምፕ በፕሬዝደንታዊ ምርጫው በአሪዞና ክፍለ ግዛት ተቀናቃኛቸው የነበሩትን ሂለሪ ክሊንተንን በ 3 ነጥብ አምስት ከመቶ የድምፅ ብልጫ ነበር ያሸነፏቸው። ትናንት ታዲያ በብዙ አስር ሺዎች የተቆጠሩ ደጋፊዎቻቸውና ተቃዋሚዎች ፌኒክስ መሀል ከተማ ጎዳናዎች ላይ ወጥተው ድምፃቸውን አሰምተዋል። ሚስተር ትራምፕ የዘመቻ ድጋፍ መሰል ስብሰባውን እንዳበቁ ፖሊሶች አዳራሹ ደጃፍ የተሰበሰበውን ሰልፈኛ ለመበተን አስለቃሽ ጋዝና ማስደንገጫ ተኩሷል። በሌላ ተያያዥ ዜና የዩናይትድ ስቴትስ በቅርቡ በቨርጂኒያ የሻርልትስቪል ከተማ በነጮች የበላይነት አመለካከት አቀንቃኞች አራማጅነት ከተካሄደውና ሕይወት ካጠፋው ሰልፍ ተከትሎ በዘር ልዩነት ላይ የተመሰረቱ ወንጀሎችንና የጥላቻ ንግግሮችን ቦታ የላቸውም ስትል እንድታወገዝ የተባበሩት መንግስታት ድርጅት ተማጽኖ አቀረበ። እነኚህ ድርጊቶች ካልተወገዙ ግን ሁከቱ ይቀጥላል ሲልም የመንግስታቱ ድርጅት ስጋቱን አመልክተዋል። የተባበሩት መንግስታት ድርጅት የዘር መድሎ መወገድ ጉዳይ ኮሚቴ ዛሬ ባወጣው መግለጫ በዩናይትድ ስቴትስ በዘር ላይ የተመሰረተው ሁከት እጅግ ከፍተኛ በሆነው የፖለቲካ ስልጣን ደረጃ በማያወላውል መንገድ ሳይወገድ ቀርቷል ሲል ከሷል። የተባበሩት መንግስታት ድርጅት መግለጫ በኒዮናዚ የነጭ ብሔርተኞች አቀንቃኞች በተደራጀው ሰልፍ ላይ ለተፈጠረው ሁከት የተጋጩትን ሁለቱንም ወገኖች ተጠያቂ በማድረጋቸው በሰፊው የተነቀፉትን የዩናይት ስቴትሱን ፕሬዚዳንት ዶናልድ ትራምፕን በስም አልጠቀሰም። የተባበሩት መንግስታት ድርጅት ይህን መግለጫ ያወጣው ከባድ ሁኔታዎችን በተመለከተ ብቻ መግለጫዎችን በሚያወጣበት የቅድሚያ ማስጠንቀቂያና የአስቸኳይ እርምጃ ጥሪ አሰራር ደንቡ መሰረት መሆኑም ታውቋል። የዓለሙ ድርጅት እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ ም ወዲህ ብሩንዲ፣ ኢራቅን፣ እስራኤልንና ጋያናን ጨምሮ በተለያዩ ሀገሮች ላይ እንዲህ አይነት መግለጫ ያወጣው ሀያ ጊዜ ብቻ መሆኑን ዜናው ጨምሮ አመልክቷል። ሚስተር ትራምፕ ትናንት አሪዞና ውስጥ ባደረጉት ቀደም ብሎ በተጠቀሰው ንግግር በጉዳይ ላይ በጉዳዩ ላይ ተገቢውን ምላሽ ሰጥቻለሁ ሲሉ በድጋሚ ተከላክለዋል። በአፍጋኒስታን ያሉ የዩናይትድ ስቴትስ የጦር አዛዦች በዚያች ሀገር በሚገኙ ባሉት ተጨባጭ ሁኔታዎች ላይ የተመሰረተ ውሳኔ መስጠት ይችሉ ዘንድ ፕሬዚደንት ዶናልድ ትራምፕ ይሁንታቸውን ሰጡ ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ተናገሩ። ያም ረጅሙን ጦርነት አስመልክቶ በዩናይትድ ስቴትስ በኩል ያለውን የአስተሳሰብ ሚዛን ይዞታ የሚቀይር መሆኑ ተመልክቷል። የውጭ ጉዳይ ሚኒስትር ቲለርሰን ዩናይትድ ስቴትስ በጦር አውድማ በሚገኝ ድል የምትደመድመው አይሆንም ብለዋል። በመጨረሻም በፕሬዝደንት ትራምፕ አስተዳደር ዘመን ተሻሽሎ የነበረው የዩናይትድ ስቴትስና የግብጽ ግንኙነት ዛሬ እየሻከረ ይመስላል። ዩናይትድ ስቴትስ ለግብጽ የምትሰጠውን እርዳታ የሰብአዊ መብት ከበሬታ ስጋቶችን ጠቅሳ ጥቁር ጣባታለችና ዩናይትድ ስቴትስ ወደ መቶ ሚሊዮን ዶላር የሚጠጋ መጣኔ ሀብታዊና ወታደራዊ እርዳታ ቀንሳለች። ከግብጽ ላይ በብድር መልክ ወደ ሁለት መቶ ሚሊዮን የሚጠጋ የምትሰጣትን ለወታደራዊ ጉዳዮች የሚውለውን ደግሞ አዘግይታ አባታለች። ግብጽ የዩናይትድ ስቴትስ ከፍተኛ እርዳታ ከምታደርግላቸው ሀገሮች መካከል አንዷ ስትሆን ከዩናይትድ ስቴትስ ባለስልጣናት እንደተሰማው እርምጃው የተወሰደው የሰብአዊ መብት ይዞታዋን ሳታሻሽል በመቅረቷ፣ ህዝባዊ ድርጅቶችና መንግስታዊ ያልሆኑ ድርጅቶች ላይ የምታደርገውን ጥብቅ ቁጥጥር ባለማላላቷ ነው። የግብጽ የውጭ ጉዳይ ሚኒስቴር ለበርካታ አስርተ ዓመታት ስለዘለቀው የሁለቱ ሀገሮቻችን ስትራቴጂያዊ ትስስር ካለማወቅ የመነጨ ስህተት ሲል የዩናይትድ ስቴትሱን እርምጃ አጥብቆ ነቅፎታል። ዜናው እዚህ ላይ ያበቃል። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በርዕሰ በዕለቱ አብይ ርዕስነት በኦሮሚያና በአማራ ክልል የተለያዩ አካባቢዎች የተካሄዱ የቤት ውስጥ መቀመጥ አድማዎችን የተመለከቱ ዘገባ ይቀርባል። ደርሶናል፣ ቆየት ብሎ ይቀርባል ነበር፣ ቆንጂት ደርሶናል። መግቢያውን ላሰማ በኦሮሚያ ክልል በርካታ ከተሞች የንግድ ሱቆች ተዘግተው መዋላቸው ታወቀ። በአንዳንድ ከተሞች የሱቅ ባለቤቶች በግድ እንዲከፍቱ ተደርገዋል ተባለ፣ ይላል የዕለቱ አቢይ ርዕስ። ለዚህ የስራ ማቆም አድማ መንስኤዎቹ ከአቅም በላይ ተጥሏል የተባለውን ግብር ጨምሮ የተለያዩ ፖለቲካዊና ማህበራዊ የህዝብ ጥያቄዎች እንደሆኑም የአሜሪካ ድምፅ ያነጋገራቸው ሰዎች ገልጠዋል። መለስካቸው አመሀ ዝርዝሩን ይዟል። ቪኦኤ ከተለያዩ ምንጮች መረዳት እንደቻለው በአዲስ አበባ ከተማ አቅራቢያ ከሚገኙ የኦሮሚያ ከተሞች አንስቶ በደቡብ በሰሜንና በምዕራብ ኦሮሚያ በሚገኙ ከተሞች የንግድ ሱቆች ዛሬ ተዘግተው ውለዋል አንዳንድ ስማቸው እንዳይገለጽ ያስጠነቀቁ የዓይን እማኞች እንደሚሉት ከሆነ የቡራዩ ከተማ ከማርያም ቤተ ክርስቲያን ድሬ እስከሚባለው ስፍራ ያሉት ሱቆች ተዘግተዋል ምክንያቱን በትክክል ባያውቁትም የታክሲ አገልግሎትም ከአስኮ ወዲያ ማለትም ወደ ቡራዩ እንደሌለ ይናገራሉ። የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው የደረሳቸውን መረጃ መሰረት በማድረግ የንግድ ሱቆች ተዘግተው የዋሉባቸውን ከተሞች ዘርዝረውልኛል። በየቦታው የሱቅ የመዘጋቱ ጉዳይ ይደርሰንበታል። አሁን ለምሳሌ ቡራዩ ላይ፣ ነቀምቴ ላይ ሱቅ እንደተዘጋ፣ ሻሸመኔ ላይ ችግር እንዳለ ደንቢዶሎ ላይ እንዳለ፣ ጊምቢ ላይ፣ ጊዳሚ ላይ፣ ስንጫዋ ላይ እንዳለ፣ ሆሮ ጉድሩ ሻምቡ ከተማ በከፊል መዘጋቱ እና እነዚህን እነዚህን ሁሉ አነጋግረናል። ገደብ አሳሳ ላይ ችግር እንዳለ ምክንያቱ ይታወቃል። ለመሆኑ በየቦታው ተዘጉ የሚባሉት አንደኛው የታሰሩ የፖለቲካ መሪዎች ይፈቱልን ነው የኦፌኮ ሁለተኛው የህዝብ ሐኪምህን ያላገናዘበ የዚህ የጅብርክሲያ ሶስተኛው የድንበር ግጭት፣ አሁን በኦሮሚያ በየተለያዩ አካባቢዎች የሚደረገው ይሄ ግጭት፣ ሌላው የዲሞክራሲ ምህዳር መጥበብ። የሻሸመኔ ከተማ ዛሬ የንግድ እንቅስቃሴያቸው በእጅጉ ተቀዛግዞባቸው ከነበሩት የኦሮሚያ ክልል ከተሞች አንዷ እንደነበረች ታውቋል። ከከተማዋ ነዋሪዎች አንዱን በስልክ አናግሬያቸዋለሁ። ስማቸውን እንድጠቅስ ግን አልፈቀዱልኝም። ወደ አቦልቶ አካባቢ ትንሽ ሱቆች ግፍት ያሉ የተከፈተ አለ። ከዛ ውጭ ግን ዜሮ አንድ፣ በሙሉ ከተማው ከተማ ዙጭ ነው የዋለው ዛሬ። በምን ምክንያት ነው ነው የሚባለው? ምክንያቱም የኦሮሞ መሬት እየተሸጠ ነው። ንግዱ ከልክ በላይ ግብሩ ከልክ በላይ ተነስተዋል። ህዝብ እየተጨቆነ ነው። ስራ የለም፣ ህዝብ ስራ አጥነትም የህዝብ ጥያቄ አልተመለሰም። ዝም ብለው በጠመንጃ በሙዝ አንገዛም ነው እና፣ ይሄ ነው። አንዳንድ የምንቀሳቀሱ መኪናዎችም የተመቱ አሉ። ከቤት የተያዙ ሰዎች አሉ። ለምሳሌ አንድ ልጅ ሻሻመኔ ጫፋ ለማት አካባቢ ነው። አብድሌ ኮሮ አሪ የሚባል ልጅ አለ። ዛሬ ጠዋት በቤቱ ነው ሄዶ ሰራዊት ዝንዴባ ቀጥቶ የተውት የወረወሩት። ለምንድን ነው እንደዚህ ያደረጉት? ምን አድርጎ ነው? ሰራዊቱ ያስራል ሰውን ዝም ብሎ። አንድ ሁለት ሰው ሆኖ ማየት አይቻልም። በየቤቱ መቀመጥ አይቻልም። ወታቸው ሰሩም ወይ እየተባለ ይገረፋል። ሰው ዝግ ነው በቃ ሻሸመን ነው። ከአምቦ ከተማ ያነጋገርኳቸውም ሰው ስማቸው እንዳይጠቀስ አሳስበው የታዘቡትን አካፍለውኛል። የንግድ ቤቶች እንዳሉ ዝግ ናቸው፣ ሌሎችም ዝግ ናቸው። ትራንስፖርትም ዝግ ነው፣ ትራንስፖርትም የለም። ሁሉም ጭር ብለዋል ማለት ነው። ነገር የለኝ እንቅስቃሴ በኃይል እንዲከፍቱ የተደረጉ ሰዎች አሉ ይባላል። ይህ እውነት ነው አሉ። አልፎ አልፎ እየተገደዱ ነው እየታሸጉ። ለምንድን ነው ግን ይሄ የሚደረገው? ህዝቡ ለምንድን ነው የሚያደርገው ብለው ነው የሚያስቡት? ወይንም የሚሰማው ምንድን ነው ከህዝቡ ዘንድ? ከህዝቡ የሚሰማው ሶስት ነገር ነው። አንደኛው የታሰሩት እነ ዶክተር መረራ ጉዲና፣ በቀለ ገርባና የኦፌኮ አመራሮች ከእስር ቤት እንዲፈቱ ነው። ሁለተኛው ያለ አግባብ የተጣለ ግብር እንዲነሳ ነው። ሶስተኛው በኦሮሚያ ሶማሌ አካባቢ በሶማሌ ልዩ ፖሊስ እየተደረገ ያለው ጭፍጨፋ፣ የግድያ የመሬት ወረራ መንግስት በአስቸኳይ ወሰኑንም እና ድንበሩን እንዲያስከብርና የሞቱትና የተፈናቀሉትንም ህጋዊ ስርዓት እንዲያዝና ተጠያቂነት የአመቱ የምንለው እነዚህ ሶስቱ ናቸው መሰረታዊ ነገሮች። እና በደረሰውም ደግሞ የዚህ መንግስት አገዛዝ ይብቃል ነው። የነቀምቴ ከተማ ውሎም ከእነዚህ ከተሞች የተመሳሰለ እንደሆነ አንድ የከተማዋ ነዋሪ ለቪኦኤ ተናግረዋል። ነቀምቴ እንደሚታወቀው እንደሚታወቁ ገበያ እና ተሰጥቷል፣ ሱቅ የለም፣ ባጃጅ መኪና፣ ታክሲ የለም። ለምንድን ነው? አንደኛ ችግሩ የእኛ ፖለቲካ መሪዎች ለቀቁ፣ ሁለተኛ ደግሞ ግብር ከፋቢነት በጣም አሪፍ ግን ከበላይ የግብሩ እንትን ከኛ አቅም በላይ ሆነ። ይሄ ነው ችግሩ። ጠቅላላ ነው የተዘጋቡ ወይንስ እንደው አንዳንድ የሚከፍቱ አሉ? ባንኮችስ፣ ሌሎች ሌሎች አገልግሎቶችስ እንዴት ናቸው? ያው ባንኮች ሲፒኤ ክፍት ነው አለበለዚያ ብርሃን ኒውክ፣ ኦሮሚያ ኢንተርናሽናል ሁሉ ያው አንድ በግድ ያስከፈቱት እንጂ ዚ ነው ያሉት ባንኮች። በመንግስት በኩል የተወሰዱ እርምጃዎች አሉ ሌላ ሌላ በግድ ክፈቱ እያሉ ያስቸገሩ ነው ባዶ ተጠቃሚዎቻችን ማለት ነው። የከፈቱ አሉ። ተገደው የከፈቱ አንድ ሁለት ሱቆች አሉ። ባለበለዚያ የተወሰደ ለም የአሸጉ ሱቆቹን አሸጉ፣ ሆቴሎች ዜጉ። መቼ ነው የጀመረ ይሄ ነገር? ዛሬ ዛሬ ጠዋት። እና ሰራተኞችን ደግሞ በግድ ነው ቢሮ እንድትገቡ ተብሎ፣ ትናንትና በካብኔ ተወያይቶ፣ የመንግስት ሰራተኛ ማለት ሆ ነው? አዎ አዎ፣ የመንግስት ሰራተኛም ስራ አልገባም ነበረ ማለት ነው። በግድ ነው የገባው። በግድ እንዴት ነው ግዳጅ መሆኑ እንዴት ይታወቃል? ትናንትና በካቢኔትን በካቢኔንትን ተወያይቶ ማለት ነው ማንኛውም ሰው ከቀረ ይታሰራል፣ ከስራ ይባረራል ተብሎ በቃ። ከዛ በኋላ ያለቆቹ ተናገሩ። አለቆቹ ደግሞ ለእኛ ተናገሩ። እኛ በግድ ነው። እርስዎ የመንግስት ሰራተኛ ነዎት? አዎ። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመችው ለቪኦኤ እንደገለጹት መድረክም ሆነ ፓርቲያቸው የኦሮሞ ፌዴራላዊ ኮንግረስ የተለያዩ የሀገሪቱ ፖለቲካዊ ችግሮችና የመልካም አስተዳደር እጦቱ እንዲቀረፍ መንግስት ከሚመለከታቸው የፖለቲካ ፓርቲዎች ጋር ተቀራርቦ እንዲወያይ መንግስትን ደጋግመው ማሳሰባቸውን አስታውሰው አሁንም ከዚህ መንገድ ሌላ እንደሌለ በአጽንኦት ገልጸዋል። በመንግስት በኩል ግዙፍ የመልካም አስተዳደር ችግሮች እንዳሉ በተደጋጋሚ ተገልጿል። ለዚህ መፍትሄ ተብሎ የቀረበውም የገዢው ፓርቲ በጥልቀት መታደስና መንግስትንም በዚሁ መስመር ማስኬድ ይመስላል። በተቃዋሚ ፓርቲዎችና በሕዝቡ በተደጋጋሚ የሚነሳውን የፖለቲካ እስረኞችን በተመለከተ ግን መንግስት የፖለቲካና የሕሊና እስረኞች በሀገሪቱ እንደሌሉ ይገልጻል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኦሮሚያ ክልል በበርካታ ከተሞች የንግድ ሱቆች መዘጋታቸውንና የስራ ማቆም አድማ መካሄዱን አስመልክቶ የተጠናቀረውን የዕለቱን አብይ ርዕስ ነው የተከታተላችሁት። አድማጮች፣ ሳምንታዊ ቅንብር ዲሞክራሲ በተግባርም በርዕሱ ዙሪያ ያሰናዳውን ዝግጅት በሁለተኛው አጋማሽ ይዞ ይቀርባል። አሁን ወደ ተከታዩ የመጽሔት ርዕስ እንሻገር። አንጎላ ውስጥ ለአስርት ዓመታት ያህል ሲወዳደሩ የነበሩት የአገሪቱ ፕሬዚዳንት ሆዜ ኤድዋርዶ ዶሳንቶስ የሌሉበት ምርጫ ዛሬ ተካሄደ። ይላል ገዢው ፓርቲ ግን አሁንም በስልጣን ላይ እንደሚቆይ ተገምተዋል። ይሁንና አንዳንድ መራጮች ድምፅ የሚሰጡት ለለውጥ እንደሆነ ግልጽ አድርገዋል ስትል ዘጋቢያችን አኒታ ፓዋል ከሉዋንዳ በላከችው ዘገባ ጠቁማለች። አዳነች ፍስሀዬ ይዛው ቀርባለች። ጥሮታ ለመግባት የወሰኑት የአንጎላ ፕሬዚደንት ዛሬ ለሌላ ሰው ድምፅ ሰጥተዋል። ዶስ ሳንቶስ ከመረጡ በኋላ ለፕሬስ መግለጫ ሳይሰጡ ከአጃቢዎቻቸው ጋር ወጥተዋል። ማንን እንደመረጡ ከአሜሪካ ድምፅ ሬዲዮ ለቀረበላቸው ጥያቄም መልስ አልሰጡም። ይሁንና ፕሬዚዳንቱ ከዚህ ቀደም አቋማቸውን ግልጽ አድርገዋል። በመጨረሻው የምርጫ ዘመቻ ወቅት ገዢው ፓርቲ ባካሄደው ስብሰባ ከፍተኛ ብዛት ያላቸው ሰዎች በተገኙበት ባደረጉት ንግግር እኔ እዚህ ያለሁት የእኛን ተወዳዳሪዎች ለመደገፍ ነው ብለዋል። እንዲተኳቸው የጠቆሟቸው መከላከያ ሚኒስትር ዣው ሎሬንኮ ሳያሸንፉ አይቀሩም። በአሁኑ ምርጫ የሚያሸንፈው ገዢው ፓርቲ ነው የሚል እምነት አለ። ስለሆነም ዋናው ተወዳዳሪ ሎሬንኮ ያሸንፋሉ ማለት ነው። ቀጣዩ ተመራጭ ፕሬዚደንት በነዳይ ዘይትና ከውጭ በሚገቡ እቃዎች የምትተማመን ሀገርን ይረከባሉ። ከፍተኛ ስራ አጥነትና የገንዘብ ግሽበትም ይጠብቃቸዋል። የገንዘብ ግሽበቱ ከፍ በማለቱ በድብቅ በሚደረገው ልውውጥ የዶላር ምንዛሪ ከኦፊሴላዊው እጥፍ ሆኗል። ፕሬዚዳንቱ በሙስና ሲታሙ ቆይተዋል። ልጆቻቸው በርካታ ትልልቅ የመንግስት የንግድ ተቋማትን ይመራሉ። አብዛኞቹ የሀገሪቱ ዜጎች ግን መሠረታዊ አገልግሎቶች እንኳን ሳያገኙ በድህነት ይኖራሉ። እንዲህ አይነቱ የኑሮ ሁኔታ ያስቆጣቸው አንጎላውያን እርምጃ ለመውሰድ ተገደዋል። ከእነሱም አንዱ የ42 ዓመት ዕድሜ ኤስፔራንኮ ፍራንሲስኮ ደሚንጎ ናቸው። ዛሬ ለመጀመሪያ ጊዜ እየመረጥኩ ነው። የመምረጥ ፍላጎት አልነበረኝም፣ ጥቅሙን አላውቅም ነበርና ዛሬ ግን ለለውጥ መርጫ አለሁ ነው ያሉት። የ62 ዓመት ዕድሜዋ ማሪያ ቬንቱራ ግን የተሻለ ሁኔታ እንደሚታያቸው ጠቁመዋል። የተሻለ ሁኔታ ያለ ይመስለኛል ብለዋል። የበለጠ ግልጽነት የሚኖር ይመስለኛልም ሲሉ አክለዋል። መራጮች ከፍተኛ ሙስና የሚሉት ተግባር እንዲቆም ይፈልጋሉ። የ65 ዓመት ዕድሜው አዶልፎ ምጉዋንጋ የዶስ ሳንቶሽ ቤተሰብ የተቀናጣ ኑሮን ያወግዛሉ። ወንድ ልጃቸው ለንደን ላይ የ5ሺ ዶላር ሰዓት ገዝቷል ይላሉ ማጓንጓ፣ ለሀገሪቱ ነው የታገል ሰዎች ግን ምንም ነገር የለንም ሲሉም አክለዋል። ስድስቱ የፖለቲካ ፓርቲዎች ስለ ሀገሪቱ ኢኮኖሚ በሰፊው ተነጋግረዋል። ሎሬንኮ የኢኮኖሚውን ዘርፍ አሰፋለሁ ብለዋል። በሙስና ላይ ዘመቻ እንደሚከፍትና የውጭ መዋለ ነዋይን እንደሚቀበል ገልጿል። ይህ ምርጫ ለብዙ አንጎላውያን አዲስ ሰው ለመምረጥ እድል ይከፍትላቸዋል። የ55 ዓመት ዕድሜው ጆዋማ ሉንጎ የስኬት ስሜት የታከለበት ምርጫ ነው ይላሉ። የ55 ዓመት ዕድሜ ሙሉንጎ በሀገሬ ለመምረጥ ክብር ይሰማኛል ሲሉም ገልጸዋል። ውጤቱ በምርጫው ማግስት እንዲታወቅ ይጠበቃል ብለዋል ባለሥልጣኖች። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንውሰዳቸው አድማጮች። ስጋት ላይ የወደቀው የግብጽ እስላማዊ ሕጎች ዋናው ተቋም አልሀዛር ዩኒቨርሲቲ ራሱን እስላማዊ ግዛት የሚለው ጽንፈኛ ቡድንና አልቃይዳን የመሳሰሉ ሌሎች ነውጠኛ ቡድኖች ለሚከተሉት አመጽ አቀንቃኝ እስላማዊ ጽንፈኝነት ዘመናዊና የተሻለ ገጽታ ለመስጠት በመስራት ላይ መሆኑ ተዘገበ። የዩኒቨርሲቲው የሃይማኖት ልሂቃን ጥረት ፋትዋን የመሳሰሉ እስላማዊ ህጎች የተማከለ የእስልምና እምነት አራማጆች ግድያና አመፅን የሚሰብኩ አክራሪ የሃይማኖት መሪዎችን የሚፋለሙበት ስልት አካል እንዲሆን ጭምር መሆኑን ጠቅሳ ጠቅሶ ኤድዋርድ የራኒያን ከካይሮ ያጠናቀረውን የዚህን ዘገባ ዝርዝር ትዝታ በላቸው ይዛቀርባለች ነውጠኛ የእስልምና ሃይማኖት ተከታዮች ግብጽ ውስጥ የአውዳሚነትና ደም የማፍሰስ ታሪክ ነው ያላቸው በአብያተ ክርስቲያናት ላይ በሚወረወሩ ፈንጂዎች እና በሌሎች ጥቃቶች ምክንያት የሚጠፋው ንጹህ ህይወት የትየለሌ በመሆኑ ነው መንግስት አመፅና ግድያን የሚሰብኩ የሃይማኖቱን መሪዎች ለማውገዝ የተገደደው። የእስልምና አክራሪ የሆኑ እንደ ሼክ ዩሱፍ አልቆራዳይ ያሉ ሰባኪዎች ፖሊሶች የመንግስት ሰራዊት አባላት ወይንም ንጹሐን ክርስቲያኖች እንዲገደሉ ሃይማኖታዊ ትዕዛዝ ወይንም ፋትዋ ያስተላልፋሉ። እንደ ኤሮፓ አቆጣጠር በሐምሌ ወር 2013 ዓ ም አክራሪ እስልምና አቀንቃኝ ፕሬዚደንት ሞሐመድ ሙርሲ ከስልጣን ከተወገዱ ወዲህ ነውጠኞች የሚጥሉት ጥቃት ጨምሯል። አብዛኞቹ ደጋፊዎቻቸው የታሰሩ ሲሆን አብዛኞቹም በፈጸሙት የጥቃት ወንጀል ፍርድ ቤት ቀርበዋል። የአልአዛር ዩኒቨርሲቲው ከፍተኛ የግብፅ የሃይማኖት መሪ ሼክ አህመድ ጣይብ በአጠቃላይ አመፅና ጥላቻን የሚሰብኩ መሪዎች እስልምናን አይወክሉም ይላሉ ጥቂት ተከታዮቹ የአንዳንድ ጽሑፎቹን ሕግ ጋር ጠልፈው ለግድያና የንጹሐንን ደም በከንቱ ለማፍሰስ ስለ ስለተጠቀሙ እስልምና የአሸባሪዎች ሃይማኖት እንደሆነ መቆጠር የለበትም። የግብፅ ፕሬዝደንት አብዱልፈታህ አልሲሲም እስልምና ያለው የአመፅ ገጽታ እንዲለወጥ መሻሻል ወይንም ታድሶ እንዲኖር ጠይቀዋል። ከአልአዛር ዩኒቨርሲቲ ጋር ግንኙነት ካላቸው ሼኮች አንዱ አክራሪነትን የሚታገሉበት መንገድ በካይሮ ከተማ ባቡር ተሳፋሪዎች ትክክለኛ ያሉትን የሃይማኖቱን ትዕዛዝ በመስበክ ነው። በአልአዛር ዋና ሰባኪ ሼክ መሐመድ ዛኪ ለአሜሪካ ድምጽ ራዲዮ ሲናገሩ ዋናው የእስልምና እምነት የማይናወጥ ሆኖ የሃይማኖቱ ገጽታ ወይም ዘመናዊ አተገባበሩ ከህዝቡ ዕለታዊ ኑሮ ጋር መጣጣም አለበት ብለዋል። እያንዳንዱ አዲሱ ትውልድ የማይቀየረውንና በእግዚአብሔር የተሰጠውን የእስልምና ትምህርት እንደ እምቡጥ ወይም እንደ አዲስ የዛፍ ቅርንጫፍ ከነወዙ በለስላሳነቱ ይቀበለዋል። አልአዛር በቅርቡ አመታት አክራሪ የሆኑ መሪዎች በሚቆጣጠራቸው መስጊዶቹ እንዳይሰብኩ አግዷል። ሼክ ሞሐመድ ዛኪ እነዚህ አክራሪዎች የሚሰብኩትን የሚዘግቡ መገናኛ ብዙኃንም እንዲታገዱ እየጠየቁ ነው። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ የሰዓት አቆጣጠር አሁን ከምሽ 3 ሰዓት ከ27 ያመለክታል። ርዕሰ ወሬዎችን በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ ዛሬ መጀመሩ ተገልጿል። በዚህ ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡም ተነግሯል። ስጋት ውስጥ የወደቀው የግብፅ እስላማዊ ሕግ ዋናው ተቋም አላዛር ዩኒቨርሲቲ እስላማዊ ግዛት፣ አልቃይዳ እና ሌሎች ነፍጠኛ ቡድኖች ለሚከተሉት አመጽ አቀንቃኝ እስልምና ዘመናዊ ለዘብተኛ ገጽታ ለመስጠት እየሰራ መሆኑ ተገለጸ። በፈረንሳይ ወደብ በካሌ ደሴት አቅራቢያ በሚኖሩ ስደተኞች መካከል በተነሳ ጠብ ሀያ ሰው መጎዳቱ ተነግሯል። በፈረንሳይ ወደብ በካሌ የስደተኞች መኖሪያ አካባቢ በአፍጋኖችና አፍሪካውያን መካከል በተፈጠረ ውዝግብ ነው ሰዎች የተጎዱት። 200 የሚሆኑ ስደተኞች ከትናንት በስቲያ ሰኞ ጀምሮ እስከ ትናንት ማክሰኞ ማምሻውን በዘለቀ ግጭት በርካቶች መቁሰላቸው ሲገለጽ ስደተኞች ስለትነት ያላቸው የብረት እቃዎችንና እንጨቶችን ይዘው እንደነበረ ተነግሯል። በካሌ የሚገኙ የአካባቢው ባለስልጣናት እንደገለጡት ሀያ ሰዎች ቆስለዋል፣ አምስት ሰዎች በቁጥጥር ስር ውለዋል ተብሏል። ግጭቱ የተነሳው በአካባቢው የነበረ አንድ የበጎ አድራጎት ድርጅት በነፃ ምግብ ስር የነፃ ምግብ እያከፋፈለ ባለበት ወቅት ሲሆን በመጠጥ ኃይል የተነሳሱ ስደተኞች ለጸቡ መነሳት ምክንያት ሆነዋል ነው የተባለው። ርዕሰወሬዎቹ እነኚሁ ነበሩ። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። ወደ ሁለተኛው አጋማጅ ስርጭታችን ነው የምንዘልቀው። ቀደም ብለን ርዕሰወሬዎቹን አሰምተናል። አሁን በዚህ ክፍል ቅዳሜ ወደ ሆነው ቅንብር እናልፋለን። አሜሪካና ህዝቧ የማስተዋወቅ ሁን ስራ ቀለል የሚያደርግ አጋጣሚ ተፈጥሯል ቆንጅት በመቀመጣችን ባለቤቱ ሲገኝ ምንድነው ለዛሬ ያሽው? ለዛሬ ያያዝኩት አሉላ ቨርጂኒያ ሻርለትስቪል ከተማ ውስጥ የአንዲት ሴት ህይወት የጠፋበትና ብዙዎች የቆሰሉበት በነጭ የበላይነት አቀንቃኞች በተቀሰቀሰው ሰልፍ ላይ የተከተለው ሁከትና ተያያዥ ሁኔታዎች አሁንም ከፍተኛ ትኩረት እንደሳቡ ናቸው። ቀደም ሲል በዜናውም ስንገልጽ ነበረ። ከዚያ ቀደም ብሎ ታዲያ በአካባቢያችን አሌክሳንድሪያ ከተማ ውስጥ ልዩ ስሙ ደልሬ በሚባለው ቀበሌ ብለድ ኤንድ ሶይል የሚባል አንድ እንደዚሁ የነጮች የበላይነት አቀንቃኝ ቡድን የጥላቻ መልእክቶችን ያዘሉ ሰሌዳዎችን ሌሊቱን ዛፎችና ግድግዳዎች ላይ የሰቀለበት ሁኔታ እንደነበረ ተዘግቧል። ቀደም ባለው የአሜሪካና ዝግጅትም አቅርበን ነበር። ታዲያ የአካባቢው ነዋሪዎችና ባለንግድ ቤቶች ዴልሬ እንዲህ ያለውን ጥላቻ አትፈልግም ብለው የራሳቸውን የዚህን አስተሳሰብ ተቃዋሚ ሰሌዳዎች እየሰቀሉ ትግል ሲያካሂዱ ቆይተዋል። ደሬ ካሉና ጥላቻን በመታገል እየተሳተፉ ካሉት ባለንግድ ቤቶች መካከል አንዱ አቶ ጴጥሮስ ገብረ እግዚአብሔር ይባላሉ ዶልቼ ኤምቢን የተባለ የጣፋጭ ምግቦች ጣፋጭ ምግቦች ትወዳለው ቆንጀት ምግብ ቤት በቅርብ ጊዜ የከፈቱ ናቸው። አቶ ጴጥሮስን በስልክ አነጋግሬያቸው ነበረ። አሉላ ቨርጂኒያ ብቅ ስትል እንግዲህ በተለይ ብስኩቶችና ቡና እንደኔ የምትወድ ከሆነ ጎራ ብለታይቸዋለ። እስቲ ስራቸውን አስተዋውቀው ጀምሩና የተቀረውን ደግሞ እንነጋገራለን። እንግዲህ አራት ወር ሊሆነ ነው። ቅርብ ጊዜ ነው። ጎነናሻ አለ አለ ሪሰርች አድርገን እዚህ ቦታ ብዙ የጣፋጭ እና የጀላተው የፔስትሪ እና በተለይ ደግሞ የቾክለት ቦታዎች አልነበሩም። ስለዚህ እንግዲህ በእግዚአብሔር ፍቃድ ተከፈተ። በእውነቱ የማንጠብቁ አይነት ሰክሰስ ናገኘ ነው። ከማህበርተኞቹም ከሰፈርተኛውም ብዙ ድጋፍ አግኝተናል እና በጣም ተደስተናል። ለማለት ያህል በጣም ጥሩ እንደሚሳካላችሁ ተስፋ አደርጋለሁ። እንግዲህ አቶ ጴጥሮስ እናንተ ይህንን ዶልቼ ኤንቢንን ከከፈታችሁ ረጅም ጊዜ አይደለም። ከዛ ወዲህ አንድ ሁኔታ ተከስቶ ነበረ። የነጮችን የበላይነት የሚያቀነቅን ቡድን ወይም ነጮች የበላይ ናቸው የሚል አንድ ቡድን አንድ ሌሊት ተነስቶ የጥቁሮችን ሙስሊሞችን፣ እንደዚህ የሚጠላና የሚያንቋሽሽ ነገር በሰፈር ውስጥ ለጥፎ ነበርና ሰፈሩን አስደንግጧል። ነገር ግን ሰፈረተኛው ደግሞ በአንድ ጊዜ ተባብሮ ይህንን ዴልሬ ይህንን አትፈልግም ሁሉን የሚቀበል ሁሉን የሚያቅፍ ማህበረሰብ ነው ብሎ እንደተነሳ ነው ከዘገባዎች የሰማ ነው። እና እስቲ ምንድን ነው የሆነው የነበረው? አቶ ጴጥሮስ እናንተስ ምን ተሰማችሁ ገና እንደጀመራችሁ እዛ ቦታ ይሄ በመከሰቱ እኔ በእውነቱ እኔ እኔ ምንም ነገር አልሰማሁ ነበር። የዛን ጊዜ የስራ ባልደረባዬ ደውላ እንደዚህ እንደዚህ አይነት ነገር ሰምቻለሁ ዜና ላይ ና እንዴት ነው እዛ አካባቢ ስትለኝ በእውነቱ እዚህ አካባቢ ሁሉ ነገር ሰላም ነው። እንግዲህ እኛ ያለ ነው ማውንት ቨርነን የሚባል መንገድ ላይ ነው ያለ ነው እዚህ ደልሬ ሰፈር ምንም ነገር አልነበረም፣ እዚህ አካባቢ። በኋላ ቀስ ብዬ ጎረቤት ምን ሳጣራ እና ስጠይቅ እንደዚህ አይነት ነገር ተደርጓል ና ግን ምንም ብዙ የተረበሸ መንፈስ ምናምን አልነበረም እዚህ አካባቢ በሰፈረተኛው በሰፈረተኛው። ከዛ በኋላ ቀስ ብዬ ደግሞ ሳጣራ ወዲያውኑ ለካስ ለሊት የሁሉ ነገር ተካሄደ ና ይሄ ጽሁፉ ምኑም ምኑም ግድግዳ ላይ ምናምን ብዙ መጥፎ መጥፎ ነገር ስለ ጥቁር ስለ እስላም ነክ ነገሮች ተጽፈው ነበር። ወዲያውኑ በማግስቱ ሰፈርተኛ በሙሉ መጥረጊያ ምን ምን ምን ይዞ ያንን በሙሉ የተጻፈን በሙሉ በአንድ ጊዜ ጠራረጉት። እሺ። እና ከዛ ደግሞ ቀጥለው በየራሱ ቢዝነስ ኦነሮቹ የዚሁ አካባቢ ያሉትን ጽሁፍ አዘጋጅተው ሄት ኢዝ ኖት ዌልካም ሂር? ጥላቻ አናስተናግድም እዚያ አካባቢ የሚል አይነት ጽሁፍ አትመው ለእያንዳንዱ ሰው ፈቃደኛ የሆነ መለጥፉልን ፈቃደኛ ከሆናችሁ ብሎ በእውነቱ ሰው ሁሉ እሺ ብሎ ተቀብለው፣ እኛም በአንድ ጊዜ ለተቀብለን ለጥፈነዋል። ምክንያቱም እኛ እንግዲህ ያየ ነው የተገነዘብ ነው። ልክ እንደገባን በደንብ ነው የተቀበሉን። ሰፈርተኛው በሙሉ በደንብ ነው የተቀበሉን። እኛም ደግሞ በተራችን ደግሞ እነሱን ደግሞ እንዳቀፈውን ደግሞ እናቅፋቸዋለን ብለን በድጋፍ መልክ ደግሞ የፈለጋችሁትን አንታይ ሄት የሆነ ነገር በተመለከተ እንለጥፋለን፣ እንተባበራለን ብለን ደግሞ ከሰፈርተኛውና ከቢዝነስ አሶሲሽኑ ጋር እየተባበርና ያለ ነው። ከዛ ወዲህ ምንም የተከሰተ ነገር የለም። ከዛ በኋላ ምንም የተከሰተ ነገር የለም። አሁን እንግዲህ እንደሚያውቁት ሰሞኑን በሙሉ በዜና ላይ ያለው ቨርጂኒያ ሻርለትቪል ከተማ ውስጥ የነጭ የበላይነትን የሚያቀነቅኑ ቡድኖች ያዘጋጁት ሰልፍ ተካሂዶ በእነሱና እነሱን በሚቃወሙ መሀል ደግሞ ግብግብና ሁከት በተፈጠረበት ጊዜ አንዱ ከመሀከላቸው ከነሱ መሀል መኪናውን ነርቶ ተቃዋሚዎቻቸው መካከል ያው እንደሰሙት ይዞ ገብቶ አንዲት ሴት ስትሞት አስራ ዘጠኝ ገደማ ሰዎች አቁስሏል። እና ይሄ ነገር ሲከሰት ቀደም ብሎ በእናንተ አካባቢ የነበረውን የነበረውን ሁኔታ መልሶ መልሳችሁ እንድታስቡ ታደረገ ያን የነበረውን እናንተ ጋር ተከስቶ የነበረውን በእውነቱ እኔ ምንም አልተሰማኝም። ምክንያት ያልተሰማኝ ለምንድን ነው እንግዲህ በዚህ በአራት ወር ውስጥ ጎረቤቶች በሙሉ መጥተው አንድም ሁለቴም አይተውን እቃችንም ገዛስተው ምን ብለው መተው በጣም ጥሩ ምትን አብዝተናል። ስለዚህ ያ የሻርልዝቪል የተደረገውን ምንም። ከኔ ደግሞ አካባቢ ብዙ የውጭ ሀገር ሰዎች እንግዲህ አንዳንድ አሉ፣ ብዙ የለውም ግን አንዳንድ አሉ። እነሱንም እንግዲህ ስጠይቃቸውም ብዙም አልተረበሹም። ምክንያቱም አዎ የዚሁ የሰፈርተኛውን ሁኔታ ስለሚያውቁ እሱን እንትን አድርጎናል ማለት ነው። በጣም ጥሩ መልካም የስራ ጊዜ የሆኑለት፣ አቶ ጴጥሮስ ገብረ እግዚአብሔር የዶልቼ ኤን ቢን ባለቤት ናቸው። በጣም አድርጌ ያመሰግናለሁ። እኔም አመሰግናለሁ። ቆንጅት አነጋጋሪ ርዕስ ነው። ቀደም ብሎም በዜናው ላይ ነበረን ከፕሮግራሞቻችንም ቶሎ የሚጠፋ አይመስለኝም። ብዙዎችም በየቀበሌው በየአካባቢው እያነጋገረ ነው። የአቶ ጴጥሮስ አድራሻ ደግሞ ሩቅ አይመስለኝም። ከማዕከላዊ ዋሽንግተን ዲሲ ከተማ እዚሁ አካባቢያችን ነው፣ አሌክሳንድሪያ ውስጥ ነው። እንግዲህ በጣም አጭር ጊዜ ነው ከከፈቱ እንዳሉትም ደግሞ በአካባቢያቸው ሌላ የተከሰተ ነገር የለም። ነገሩ እንዳልከው በጣም ብዙ ትኩረትን የሳበ አሳሳቢ ነገር ነው። በተባበሩት መንግሥታት ደረጃም እንዲህ ያለው ድርጊት መወገዝ፣ ተቀባይነት እንደሌለው መነገር አለበት የሚል የማስጠንቀቂያ እና ማሳሰቢያ መሰል መግለጫ ወጥቷል። ዜና ላይ ፕሬዚዳንቱም እየተተቹ ነው። በግራ ቀኝ እንግዲህ የተለያዩ ሀሳቦች እየመጡ ነው። እንከታተላለን በፕሮግራም ሽም ሆነ ሌሎች ዘገባዎቻችን መልሰ የምንመለከተው ርዕስ ይሆናል። አስፈላጊ ነው። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሳምንታዊ ቅንብር ዴሞክራሲ በተግባር ቀደም ብለን በመግቢያችን ያስተዋወቅ ነው። ዲሞክራሲ በተግባር በተለያዩ የኦሮሚያ ክልሎች የተጠራው የአምስት ቀናት የተባለው የስራ ማቆም አድማ መጀመሩ ተገለጸ ይላል። በዚህም ምክንያት የንግድ መደብሮች መዘጋታቸውንና የትራንስፖርት አገልግሎቶችም አንዳንድ አካባቢዎች መቋረጣቸው ተነግሯል። በቀጣዩ ዝግጅቱ ዲሞክራሲ በተግባር አንዳንድ የከተሞቹን የተባሉትን ከተሞች ነዋሪዎች አነጋግሯል፣ የባለስልጣናትን ምላሽ ለማግኘት ጥረት አድርጓል። ዘገባውን ያጠናቀረው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። የሥራ ማቆም አድማው ዛሬ እየተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሐራማያ፣ ጨለንቆ፣ ዳሊያ፣ ዶልዶላ፣ አዋዳይ፣ ቂልቱ ካራ፣ ታጆ፣ በምዕራብ አርሲ አሳሳ፣ ፊንጫ፣ ደንቢዶሎ፣ ጊምቢ፣ ፍቼና አምቦ ይገኙበታል። አንድ የጨለንቆ ከተማ ነዋሪ አግኝቼ ጠይቅ ያለሁ በአጠቃላይ እንቅስቃሴ የለም። ሁሉ ነገር ቆሟል፣ ነው ያሉኝ። የት አካባቢ ነውት? ከምስራቅ ጨለንቆ ከተማ። ከተማችሁ ምን ይመስላል ዛሬ? መጋዴም ሆነ ሁሉም ነዋሪ አንድም በር ሳይቀር ዝግ አርግተን፣ ያው ሸክዳውን አርግተን እንትን በቃ ምንም ነገር ዘፍ ምዛን እንት ካለ ነው እንጂ መኪናም የለም። አዲስ አበባ ወደ ሀረር የሚሄድ መንገድ አለ፣ ትልቁ መንገድ እሱ ላይም ምንም ዳጃጅ የሚሆኑ መኪና ምንም ነገር አይንቀሳቀሱም። ሁሉም እንትን ቆማል ማለት ነው። ምንም በቃ ተቀቃ አለም እንቅስቃሴ ነገር የለም ወረዳችን ማለት ነው። በዚህ በአምስቱ ቀን የስራ ማቆም አድማ ከመንግስት የምትፈልጉትን መልስ ባታገኙ ምን ውጤት ያስገኛል ብላችሁ ታምናላችሁ? ያው እኛ መቼም ከእሱ እነሱ መልስ ባይሰጡንም እኛ ተቋማችንም ወደ ሌላ እንትን ቀይረን ወደ ወደፊት አስሳብተን ወደ ፊትም ቀር እንቀጥላለን እንጂ የምናጡ ነገር አይደለም። አይቆሙም። ትምህርት ቤቶች እስክፍት ክፍት ናቸው። በአሁኑ ጊዜ ትምህርት ቤቱ ግን ከዩኒቨርሲቲም ሆነ ከተለያዩ ከትልልቅ ተቋማት የመጡ ተማሪዎች እንዳለ እዚህ ያሉ ወደ ቤተሰባቸው የተመለሱ ማለት ነው። እነሱም አድማ ላይ ናቸው። ተማሪም፣ ነጋዴም ገበሬም አንድ የለም በአጠቃላይ ሁሉ ነገር እንቅስቃሴ ቆሟል ነው የሚሉኝ። ሁሉ ነገር ቆሟል፣ በቃ የለም። አንድ ሌላ ስማቸው ቢገለጽ ለደህንነት ይፈራለሁ ያሉኝ የአምቦ ከተማ ነዋሪ ደግሞ ዛሬ በከተማዋ ምንም አይነት እንቅስቃሴ እንደሌለና የመንግሥት ወታደሮች እየዞሩ መደብሮችን በኀይል ለማስከፈት እንደሚሞክሩና እምቢ ያሉትን እያሸጉ እንደሚሄዱ ገልጸዋል። ዛሬ አምቦ ሌላ ናት። በእንትን የተወረረች እኮ ነው። ክፈቱ እያሉ እኮ ነው። እያደረሩ እኮ ነው በአምቦ ላይ ሱቅ፣ ሆቴል ያሉትን ክፈቱ እያሉ እኮ ነው። በምን መልክ ነው ክፈቱ የሚሉት? በጉልበት ነዋ። በአምቦ ላይ ያለው ሁሉ ሰዎች እንዳለ ገባም የለም ሱቅም ተዘግቶ ነበረ። የተዘጋውን ሱቅ እና ያለውን ሆቴሎች ያሉትን ክፈቱ እያሉ እኮ ነው። አልከፍትም ሰዎች ሲሉ ደግሞ እንደገና እያለ ታሸጉ ከዛም በኋላ ደግሞ ሰዎችም አንከፍትም ስሉት እያላቸውን እንደትወጡ ከግቢ እንደትወጡ እያሉ እኮ ነው። ሰዎችም አልወጡም እንዳለ ግቢው ውስጥ ነው ያለ ነው የሕዝብ ማመላለሻ መኪኖች ይሰራሉ። ምንም መኪና የሚባል ነገር የሚሰራ የለም። መንገዶችስ ከአዲስ አበባ ወደ አምቦ፣ ከአምቦ ወደ አዲስ አበባ የሚወስዱ መንገዶች ምንም መኪና የሚባል ነገር የለም። ዝግ ነው። የሚንቀሳቀስ ነገር የለም። ከአምስቱ ቀን በኋላ መልስ ባታገኙ ምን ታደርጋላችሁ? ከአምስት ቀን በኋላ ደግሞ እንከፍታለን፣ እንስራለን። አትክፈቱ፣ አትሰሩ ካሉ ደግሞ ምን እናደርጋለን? በዛው ቀን እናነጋገራለና ውጥረቱን ለማርገብና በሰላማዊ መንገድ መፍትሔ ለማግኘት ፓርቲያችን ብዙ ተጉዟል። ከመንግሥት በኩል ግን አዎንታዊ ምላሽ አልተገኘም። በዚህም ምክንያት አሁን ሁኔታዎች ከፓርቲው ቁጥጥር ውጭ ሆነው ሕዝብ ውስጥ ገብቷል ቀጣይ እርምጃው ምን እንደሚሆን አናውቅም ሲሉ የገለጹልኝ ደግሞ አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ፓርቲ ምክትል ሊቀመንበር ናቸው አድማው በመላ ኦሮሚያ ክልል ከተሞች እየተካሄደ መሆኑን ይገልጻሉ በየአካባቢው ኦሮሚያ ውስጥ ባሉት በተለያዩ ቦታዎች ናቸው በአጠቃላይ ኦሮሚያ ውስጥ ነው ማለት ይቻላል እንቅስቃሴው እንደዛ ነው ያለው ከአካባቢ በሚደርሱን ኢንፎርሜሽን ከየት ከየት አካባቢ ነው የሚደርሷችሁ ማለት ነው? ይሄ በአምቦ መስመር፣ በዚህ በምስራቁ ክፍልም በሻሽመኔ አካባቢ፣ እንደዚሁም በጅማ መስመር፣ ወሊሶ እና በተለያዩ ቦታዎች ነው። እንግዲህ በአድማው ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡም ተነግሯል። እንግዲህ ያለን ኢንፎርሜሽን ያው ሚዲያ ላይ በሚተላለፉት እነዚህ በፌስቡኮች ላይ ነው እንጂ ሌላ ምንም ኮኔክሽን የለንም። በዛ ላይ የሚቀርቡ ጥያቄዎች የምርት ጥያቄዎች ናቸው፣ ከዚህ በፊት ይቀርቡ የነበሩ ናቸው። እንግዲህ እንደ ምክንያት እንደ መንሰ የሆነው በተለይ ደግሞ የህዝብን አቅም ያላገናዘበ የተጣለ የግብር ጉዳይ፣ ክፍያ ጉዳይ፣ ይሄ በጣም ህዝብንም አስደንብሮ ባለፈው ጊዜ በየቦታው ተቃውሞውን አስነስቷል። መንግስትን መግለጫ ሲሰጥ በቀደም ዕለት ክቡር ጠቅላይ ሚኒስትሩ ባደረጉት አንድ ስብሰባ ላይ አርባ በመቶ ጥናቱ ትክክል ያልሆነ እንደሚያሳይ ይህም መግለጫ ከሰጡ ወዲህ ይህም አንዱ ለህዝብን ወደ መከፋት ወደ እንደዚህ እንበተኝነት እያስገደ ነው። እንግዲህ ይሄ ተጠረቃቅሞ ባለው አሁን ለምሳሌ ኦሮሚያ ውስጥ የድንበር ግጭት ጉዳይ በየቦታው ይህንን መፍታት ያለ ያለመቻል የመልካም አስተዳደር ጉድለቶች የሙስና መንሰራፋት ፍትሃዊ የሆነ የሀብት አከፋፈል መጥፋት እነዚህ እነዚህን የመሳሰሉትና ሌሎች መንስኤዎች ናቸው እንግዲህ የዲሞክራሲያዊ መብቶች መጥበባቸው በየቦታው እነዚህን ሁሉ ጥያቄዎችን ያዘሉ ይመስላሉ ሌሎችም ጥያቄዎች አሏችሁ ከፖለቲካ መሪዎቻችሁ መታሰር ጋር በተያያዘ አዎ የፖለቲካ መሪዎቻችን ይፈቱ ካለምንም ቅድመ ሁኔታ የሚል እንግዲህ መሪዎች ብቻም ሳይሆን በፖለቲካ ሰበብ የታሰሩ ሰዎች ይፈቱ ነው በኛ ደግሞ መንግስት አሁን በይፋ የሚናገረው በፖለቲካ ምክንያት የታሰረ ሰው የለም እነዚህ በሙሉ ወንጀለኞች ናቸው ስለሚል በሙሉ ሁኔታዎቹ ውስብስብ ያኑ ናቸው እንግዲህ መንግስት ይሄንን በቀላሉ ለመፍታት መንግስት ለሁሉም ለህዝብም ለማንኛውም ነገሮችን ሁሉም ማለዘብ ህዝብ ጋር ቁጭ ብሎ ተነጋግሮ ሰላማዊ በሆነ መንገድ መፍታት ሲቻል ይህን ረዘም ያለ መንገድ መሄዱ ለማንም ሰው ጥቅም የለውም ጠቀሜታም የለውም። ይህንን መንግስት ሊፈታው ይገባ ነበር። ይሄ አልተፈታም እና በእነዚህ አምስት ቀናት የስራ ማቆም አድማ ውጤት ይገኛል ብላችሁ ታምናላችሁ? እንግዲህ ውጤት እስኪገኝ ድረስ እንግዲህ ህዝብ ይህንን አምስቱን ቀን ያካሄዳል። ከዛ በኋላ ደግሞ ሌላ የሚፈጥሮን እንግዲህ አናውቅም። ይሄ በመሰረቱ ጥያቄው ቀደም ሲል እኛ በመድረክ ፓርቲያችን ጥያቄዎቹን ሊነሱ የሚገቡ ይነሳሉ ብለን ያሰምናቸውን አስቀድመን መንግስትን ጠይቀን በዚህ ላይ ለመወያየትም ሙከራ አድርገን መንግስት ሰላማዊ ሰልፉንም በአዳራሽ ስብሰባ ለማድረግም በሁሉም ቦታ እንድንሰበሰብ ፈቃድ ጠይቀን ይሄ ፈቃድ አልተሰጠንም። ፈቃድ ባለመሰጠት ከእኛ አቅም በላይ ሆኗል። አሁን ከፓርቲ አቅም በላይ ሆኗል። ህዝብ ራሱ ጥያቄውን ይዞ ተነስቷል። የፈራነው ጉዳይም ይሄን ነበረ። ከቁጥጥር ውጭ ከሆነ በኋላ የሚመጣው የሀይል እርምጃ አንደኛ በንብረቶች ላይ፣ ሁለተኛ በሰው ህይወት ላይ ተገቢ ያልሆነ ደም ስሰት እንዳይመጣ በተቻለ መጠን መንግስትንም በአደራም በምንም ተለማምተን ጠይቀን ነበረ። ይሄ አልተሳካም። አሁን በሀገሪቷ ላይ እየተካሄደ ያለውን ነገር የዚሁ ነው እና እጅግ አድርገን ነው የምናዝነው። ተገቢ ያልሆኑ ጉዳዮች ናቸው የሚሄዱት እና ይሄ ነው በእኛ በኩል እያየን እያለ ነው። አሁንም ቢሆን ቁጭ ብሎ መፍታት ይቻላል የሚል ነው። እኛም ድምፅ ያደረግ ነው መንግስት መልካም ፈቃዱ ከሆነ እነዚህን ለመፍታት ይቻላል። የማይቻለው ነገር የለም። ሰላም ማውረድ ይቻላል እና አግባብቶ መሥራት መስራት ይቻላል ነው የምንለው። አቶ ሙላቱ ገመቹን ለሰጡኝ ማብራሪያ አመሰግናለሁ። ተቃዋሚዎች አንዱ ለአድማው መጠራት ምክንያት የሆነው ስለ ግብር ክፍያው የወጣው መመሪያ መሆኑን ያስረዳሉ። መንግሥት ለዚህ ምን ይላል? በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህንኑ አስመልክቶ ሲናገሩ እንዲህ ነበር ያሉት። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላየ ሰው ያስደነግጣል። ተመንዝሮ ተመንዝሮ ተመንዝኖ ተመንዝኖ ሲመጣ በ2000 በ3000 ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተለ። ይሄ አንደኛው ስህተት ነው ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት፣ የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ 40 በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል። ሌላው ለዛሬው አድማ መደረግ ከቀረቡ ጥያቄዎች አንደኛው ደግሞ የታሰሩ የተቃዋሚ ፓርቲ መሪዎችና ደጋፊዎች ይፈቱ የሚል ነው። ጠቅላይ ሚኒስትሩም ሆኑ ሌሎች የሀገሪቱ ከፍተኛ ባለስልጣናት ከዚህ ቀደም በሰጧቸው ምላሾች በኢትዮጵያ በፖለቲካ አመለካከቱ ምክንያት የታሰረ የለም። የታሰረ ካለ በፈጸመው ወንጀል ብቻ ነው ማለታቸው ይታወቃል። ለማጠቃለል ተቃዋሚዎች የሀገሪቱን ችግሮች በሰላማዊ መንገድ ተወያይቶ ለመፍታት ብዙ ተጉዘናል። ከመንግሥት በኩል አዎንታዊ ምላሽ በማጣታችን ግን ሊሳካ አልቻለም። አሁን ከእኛ ቁጥጥር ውጭ ወጥቶ ሕዝቡ እጅ ገብቷል። አደጋ እያንዣበበ ነው ይላሉ። በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረውን ዲሞክራሲ በተግባር ነው አድማጮች የተከታተላችሁት። አሁን ሴቶችና ቤተሰብ ሴቶችና ቤተሰብ ዛሬም ተረኛ ነው። ቆንጅት ወደ አንቹ ልንመለስ ነው። እንደ ገና ጅሽ ከምን ዛሬ እጄ ከአንዲት ተወዳጅ ድምጻዊት አሉላ አሉላ ይህንን ዜማ በጣም እንደምትወደው አውቃለሁ። የህልሜ ጓደኛ እና በሌሎቹም ዜማዎቿ የምትታወቀው ተወዳጇ ድምጻዊት ሄለን በርሄነች እንግዳዬ። አሁን ደግሞ ጠንከር ያለ ቁም ነገር የያዘ ነጠላ ዜማ ይዛ ብቅ ብላለች። ልምራሽ አትበለኝ ይባላል። የዚህ ዜማ መጠሪያው ማን ነው? ልምራሽ አትበለ ማለት I'm ልምራሽ ማለቱን ተው። ሁሉን ነገር አንተ ለወስነው ካልከው፣ እንዴት ነው እኔስ? ይቅርታ ለእኔ ምድል ስጠኝ ትላለች። ልምራሽ ማለቱን ተው። ሄለንን ማምሻውን አግኝቻት ነበረ። ሴቶችን ማክበር፣ ሴቶችን በሁሉም ዘርፎች የበቁ እንዲሆኑ ማድረግ ለቤተሰብ ለማህበረሰብ፣ ለሀገር ወሳኝነቱን ባለኝ አቅም ለማሳሰብ ብዬ ነው ትላለች ሄለን የዜማውን መልእክት የተባበሩት መንግስታት፣ የሴቶች ዋናው የኒውዮርኩ ቢሮ ቀርቦለት ወዶላትም ለቅስቀሳ በቪዲዮ መልክ እንዲወጣ ማቀዱን ገልጻልኛለች። እሺ፣ በመጀመሪያ በጣም አመሰግናለሁ። አንቺ ኢንተሊጌንስ ደቦች ይሄ የሴቶች ዘፈን ማለት የተሰራው ያው የበኩሌን አስተዋጽኦ ላድርግ በሚል ነገር ነው መጀመሪያ የተነሳሁት ማለት ነው። ከዛ በተረፈ ደግሞ ዋናው ዓላማው አንድ ሴት ማለትም አንድ እናት ስትበቃ ወይም ስታቅ የመሰማት የመደመቅ የመታመን ድራስ የመተማመን አቅሟች ይጨምራል። ይህ ማለት ደግሞ ያው አንድ እናት ከቤተሰቧ ካላት ፍቅር ኃላፊነት በተረፈ ደግሞ ለልጆቿም ለባለቤቷም ለማህበረሰቡም ለአካባቢውም ላለው ነገር በጠቅላላ የምትጫወት ሌላ እኔ በኔ በራሴ አገላለጽ አንድ እናት ትበቃለች ሲባል ሀገር ስትበቃ ሲባል፣ ቤተሰብ ከቤተሰብ ነው የሚጀምረው። ቤተሰብ ደግሞ እናት ከእናት ነው የሚጀምረው እና እናት ስትበቃ ነው ልጆችን ልታበቃ የምትችለው፣ የተማረ ሰው ልትፈጥር የምትችለው፣ በራሷ ተማምና ሁሉን ነገር ልታደርግ የምትችለው እናት ስትበቃ ነው። እናም ማህበረሰቡም ልትለውጥ የምትችለው ደግሞ ከዛ በመነሳት ነው። ግን ትንሽ ከማቃትና ትንሽ በደረስኩበት ነገር ይህን ነገር ባበረከት እኔ ለሴት እህቶቼ ለእናቶቼ፣ እኔ እናት ነኝ ያንን ነገር ወክዬ ነው እየተንቀሳቀስኩ ይህንን ዘፈን የሰራሁትኝ። ኔጌቲቭ በሆነ ነገር ሳይሆን እኔ ልዘፍን የፈለግኩት በሚያስተምር መልኩ። ምን ችግር አለው አንድን ነገር አብረን ብንወስደው? ለምሳሌ እኔ ቤቴ ውስጥ በምኖርበት ሰዓት እኔ ብቻ ወይ ደግሞ እሱ ብቻ በሚወስደው ነገር ሳይሆን እኔንም በሚመለከተኝ ሚሆ በማይመለከተኝ ነገር ቤት ውስጥ እስካለው ድረስ ይመለከተኛል በምላቸው ነገር ሁሉ እኔም እንደ ኃላፊነት እዛ ቦታ ሲያስቀምጠኝ ነው ኃላፊ ነኝ ብዬ ለራሴ ያንን ቦታ የምሰጠው። ያንን ቦታ ካላገኘው ግን እንደ ሁለተኛ ሰው ራሴን ስለምቆጥረው ሁልጊዜ በራሴ መተማመን አቅሜ እየጠፋ ከህብረተሰቡ ጋር ያለኝን ነገር ምንም ነገር ያን ያክል ምንም ነገር የሚያመጣው ነገር ስለማይኖረው ራሴ እየደበኩ ነው የምኖረው። ከተባበሩት መንግሥታት ድርጅት ጋር በመተባበር ይህንን ዜማ ስታዘጋጂ በእነሱ ጥሪ ነው ይህንን ዜማ ሽንስ በምን አይነት ነው ሊጠቀሙበት የሚያስቡት? መጀመሪያ ያው እኔ ዜማውን ሰርቼው ነበረ። አጋጣሚ ይህንን ግጥም የጻፈልኝ ሰው በጣም የማከብረው ወንድ ላይ ጓደኛ ነው። ና ኢንጂነር ምግባር ምከታ ይባላል። አርቲስትም አይደለም ሁሉ ጊዜ የኔን ነገር የሚያቅራል እንደዚህ ያን ነገር መስራት እንደምፈልግ ያውቃል፣ እና ይህን ነገር ስሱ ሲያሳዩን በጣም ደስ አለኝ፣ እና ግጥሙን አለማየ ደመቀ ከሰራው በኋላ ይንን ሰርች ሲያበቃ ዩኤን ውስጥ የምትሰራ ራይን የምትባል ልጅ ሰማዋለች። በአጋጣሚ የኔ ጓደኛ ኢንጂ ይባላል። በእሱ አማካኝነት ወደ ዩኤን እነሱ ለስራ ይፈልጉ ነበር እና እንዲህ ነገር እኮ ናት ብለው ሲጠቆሙ ሲሰሙት፣ በጣም ደስ አላቸው። በእንግሊዝኛ ተገልብጦ ኒውዮርክ ድረስ ተልኮ ነው። በጣም ፓወርፉል ግጥም ተብሎ በኢሜል ይመጣልኝ። ከዛ እሱም ካለፈ በኋላ ነው ይህንን ነገር እኔ አበረከትኩኝ። ከዛ በኋላ የሚሰጧቸው አሁን ከካሴት አሁን ለአዲስ ዓመት ካሴት ታወጣለ። ከዛ በፊት ሆ መለያቅ ያለበት ስለተባለ ተለቀቀ ማለት ነው። ያጋያጻ ተውጋ መድረስ ስላለበት ማለት ነው። ቪዲዮ ክሊፕን እነሱ ናቸው የሚሰሩት የቪዲዮ ክልብን መስራት የፈለጉት ሰውን ባሳተፈ መልኩ ነው እንዲሰራ ይደረገ ያለው ማለት ነው። ሄለን በርሄ አሉላ ለአዲስ ዓመት አዲስ ዜማ አዲስ አልበም ታወጣለች። መልካም እድል እንመኝላታለን። ይሄኛው ቀደም ብሎ በነጻ ነው የተለቀቀው። እንግዲህ መልካሙን ሁሉ እንመኛለን። ዜማዎቿን በጣም ነው የምትወዳቸው። ደግሞ ዜማዎቿን ወዳለው ቆንጅት፣ ደግሞ ድምፃዊዎቻችን የተለያዩ የሌሎች የስነ ጥበብ ባለሙያዎች ለህብረተሰብ ጉዳይ ሲዘፍኑ በሌሎች በፍቅር በህይወት ጉዳይ ላይ እንደሚዘፍኑት ሁሉ ለእንዲህ አይነት አላማ ደግሞ ሲሰሩ ትልቅ ነገር ነው እና እየተለመደ የመጣ ይመስለኛል። አሁን አልፎ አልፎ በተለያዩ ጉዳዮች ላይ እናያለን። ሄለንም ጥሩ ስራ ነው ያስብላል። ልክ ነው። እስቲ ከዚሁ ከአትምሩን ከሚለው ልምራኝ ማለቱን ተው በሚለው ዜማ እንቆይ። አድማጮች ለምሽቱ ያዝነውን በዚሁ ማብቃታችን ነው። የትግርኛ ስርጭት ይቀጥላል። ያስተናገናችሁ አሉላ ከበደና ቆንጂ ታየነን። በዚሁ በሄለን በርሄ ልምራሽ ማለቱን ተው በሚለው እንሰናበታችኋለን። ነገ በተለመደው ሰዓት እንገናኛለን። ደህና ደሩ።